የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሕግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል። ይሁን እንጂ በሴኔቱ ውሳኔ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚደንት ትራምፕ እጅግ የተዛባና በግልጽ ይህ ሕገ መንግሥታዊ ነው ሲሉ ጠርተውታል። ማዕቀቦቹ የተጣሉት ሩሲያ ባለፈው ምርጫ ውስጥ ትራምፕ እንዲመረጡ ለመርዳት ጣልቃ ገብታለች ሲል የተወካዮች ምክር ቤቱ ለደረሰበት ድምዳሜ እንደ ቅጣት ሲሆን፣ ሁለቱም የምክር ቤቱ ክንፎች ያሳለፉት ይህ ሕግ የውጭ ጉዳዮችን እርሳቸው ምቹ ነው ብለው በሚያስቡት መንገድ ማከናወን እንዳይችሉ እገዳዎችን የጣለ መሆኑንም አመልክተዋል። ፕሬዚደንቱ ማዕቀቦቹን ማላላት እንዳይችሉም ኮንግረሱ እገዳ በጣለበት ጉዳዩን ለማጥናት በቆረጠው የሰላሳ ቀን ገደብ ባይስማሙም እንደሚያከብሩት ሚስተር ትራምፕ ሰነዱን በፈረሙበት ወቅት አስታውቀዋል። አዲሱ የማዕቀብ ሕግ ከሩሲያ የጋዝና የነዳጅ ኩባንያዎች ጋር በሚሰሩ የአሜሪካ የንግድ ድርጅቶች ላይ ገደቦችን የሚጥል እንዲሁም የቀድሞ ፕሬዚደንት ባራክ ኦባማ የወሰዷቸውን የሩሲያን ዲፕሎማቶችን ማባረርና የኤምባሲውን ሁለት ተቋማት መንጠቅን ያካተቱ እርምጃዎችን ያጸና ነው። ለአሁኑና ለቀደሙትም የአሜሪካ እርምጃዎች ምላች የሰጠችው ሩሲያ ዋሽንግተን ሩሲያ ውስጥ የሚገኙ ዲፕሎማቶቿንና የኤምባሲና የተልዕኮዎቿን ሰራተኞች በከፍተኛ ቁጥር እንድትቀንስ አዛለች። ዩናይትድ ስቴትስ ሩሲያ ውስጥ የሚገኙ ዲፕሎማቶቿን ቁጥር በሰባት መቶ ሰው እንድትቀንስ ከክሬምሊን የወጣውን ትእዛዝ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት አናንቀውታል። ትእዛዙ ከሞስኮ የወጣው ሩሲያን ባለፈው የሀገራቸው ፕሬዚደንታዊ ምርጫ ወቅት ጣልቃ በመግባት የሚከሱት የአሜሪካ እንደራሴዎች በቅጣት መልክ ላሳለፉት ጥብቅ ማዕቀብ እንደ አጸፋ መሆኑ ተነግሯል። የሴኔት ሪፖርተራችን ማይክል ባውማን ዘገባ እንደሚጠቁመው ባለፈው ሐሙስ በሕግ መወሰኛ ምክር ቤቱ የታየው የሁለቱም ፓርቲዎች እንደራሴዎች አንድነት እንዲህ በየጉዳዩና በየወቅቱ የሚስተዋልና የተለመደ አይደለም። ዘጠና ስምንት ለሁለት በሆነ ሙሉ ሊባል በሚችል ድምፅ ነው ሴኔቱ የማዕቀቦቹን ውሳኔ ያሳለፈው። ክሬምሊን የአሜሪካ ኤምባሲና ተልዕኮ ዲፕሎማቶችና ሠራተኞች ቁጥር በሰባት መቶ እንዲቀንስ ካዘዘ በኋላም ቢሆን የአሜሪካውያኑ ሕግ አውጪዎች የከረረ አቋም እንዳልተለሳለሰና የእንደራሴዎቹም አንድነት እንዳልተነቃነቀ ሪፐብሊካኗ የሕግ መወሰኛ ምክር ቤት አባል ሱዛን ኮሊንስ አመልክተዋል። መጀመሪያውኑ ዩናይትድ ስቴትስ ማዕቀቦቹን እንድትጥል ምክንያት የሆኑት የራሳቸው አድራጎቶች መሆናቸውን ችላ ብለው ፕሬዚደንት ፑቲን አንዳች የአጸፋ እርምጃ እንደሚወስዱ ጠብቅ ነበር። ሩሲያውያኑ ጠባያቸውን ሊቀይሩ ይገባል። ሴኔቱ የጣላቸው ማዕቀቦች በሰሜን ኮሪያና በኢራንም ላይ ያነጣጠሩ ሲሆኑ ማንኛቸውም አይነት የቅጣት እርምጃዎችን ለማቅለል የሚደረሱ ውሳኔዎች በቅድሚያ በተወካዮች ምክር ቤቱ መጽደቅ እንደሚኖርባቸው የዲሞክራቶቹ ሕዳጣን ሴናተሮች መሪ ቻክ ሹመር በአጽንኦት ተናግረዋል። ያለ ኮንግሬሱ ውሳኔ ፕሬዚደንት ፑቲን ከእነዚህ ማዕቀቦች ህመም ሊያመልጡ አይችሉም። ለፕሬዚደንት ፑቲንም ሆነ ለሌላ በእኛ ምርጫ ውስጥ ጣልቃ ለመግባት የሚያስብ ማንም መንግሥት ይህ ግልጽ መልእክት ይሁን። እኛ የተቀደሱ አድርገን በምናያቸው ምርጫዎቻችን ውስጥ ጣልቃ ከገባችሁ ማዕቀብ ይጣልባችኋል። እነዚያ ማዕቀቦች ደግሞ ብርቱ ነው የሚሆኑት። ኮንግረሱ በወሰዳቸው እርምጃዎች ላይ ጨርሶ ቅሬታ እንደሌላቸው የሕግ መወሰኛ ምክር ቤቱ ሪፐብሊካን አብዛሃ ረዳት መሪ ጃን ኮርኒን ተናግረዋል። ማዕቀቦችን በማሳለፋችን ተደስቻለሁ ፑቲን የሚጫወቷቸው ጥቂት ካርዶች እንዳሏቸው እረዳለሁ። ይሁን እንጂ ሁኔታው አብረን ልንሠራባቸው የምንችል አይሲስን መውጋትና የሽብር ፈጠራ ስጋትን የመሳሰሉ አካባቢዎች መኖራቸውን ወደ መገንዘብ ይወስደናል የሚል ተስፋ አለኝ። በክሬምሊን ትዕዛዝ መሠረት ከሥራ ውጪ ከሚሆኑት መካከል ብዙዎቹ እዚያው የተቀጠሩ ሩሲያውያን ሠራተኞች ሳይሆኑ እንደማይቀሩ ተገምቷል። ይህ በእንዲህ እንዳለ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ በሚሰጥ ጋዜጣዊ መግለጫ ላይ ለመጀመሪያ ጊዜ ትናንት ድንገት በአካል የተገኙት የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን መስሪያ ቤታቸው በሰሜን ኮሪያ፣ በቬኔዙዌላ፣ በቻይና፣ በመካከለኛው ምስራቅ፣ በሩሲያና በዩክሬን ላይ የሚከተለውን ፖሊሲ በዝርዝር ተናግረዋል። የውጭ ጉዳይ መስሪያ ቤቱ ዘጋቢያችን ሲንዲሴይን ባጠናቀረችው ዘገባ መሰረት የውጭ ጉዳይ ሚኒስትሩ የሩሲያን የሰሞኑን ውሳኔ አስመልክቶ ሲጠየቁም በሁለቱ ሀገሮች መካከል ያለው ግንኙነት መጥፎ እንደነበረና እንዲያውም የባሰም የተበላሸ ሊሆን እንደሚችል ለሩሲያው አቻቸው ሴርጌይ ላቭሮቭ ሲያሳስቡ እንደቆዩ ያ የፈሩት ሁሉ አሁን መድረሱን አመልክተዋል። በቲለርሰን እምነት ኮንግረሱ ባለፈው ሳምንት ያሳለፈው እና ፕሬዚደንት ትራምፕ ዛሬ ህግ እንዲሆን የፈረሙበት የማ ማዕቀቦች ውሳኔ ለሁለቱ ሀገሮች ግንኙነት መሻሻል አያግዝም። ኮንግረሱ በወሰደው ማዕቀቦቹን የመጣል እርምጃና በአወሳሰዱም ሂደት ፕሬዚደንቱም ሆኑ እኔ አልተደሰትንበትም ብለዋል። ሚስተር ቲለርሰን ለጥረቶቻችን ድጋፍ ይሰጣሉ ብለን እንደማናስብ በግልጽ ተናግረናል። እንደራሴዎቻችን ግን ውሳኔያቸውን አሳልፈዋል ብለዋል። የውጭ ጉዳይ ሚኒስትሩ ባይደሰቱበትም ግን ፕሬዚደንቱም እርሳቸውም ለተፈጻሚነቱ እንደሚሰሩ አመልክተዋል።